ሰላም ለእናንተ ይሁን ጋቢና ቪኦኤ የጀመረ ከአሜሪካ ድምፅ ዛሬ ምሽት ከሚቀርቡላችሁ ጉዳዮች መካከል ግራጁዋል ትለምደዋለ እ እንደ መጣህ ማኔጀር አያርግህም። ማየት ያውሃል ያጠኑሃል። ብዙ በሁለት በኩል ነው ምትክወደ የውጭ ሀገር መሆነ ይጎዳሃል፣ ጥቁር መሆነ ይጎዳሃል። ያንኑን እየታገልክ ማለፍ አለብ። በአሜሪካ የሚኖሩ ትውልደ ኢትዮጵያን ፖለቲካዊና ሕዝባዊ ተሳትፎ በአንጋፋ ነዋሪዎች አይን ምን እንደሚመስል በምሽቱ እንቃኛለን። ሌሎች ጉዳዮች የተካተቱበት መሰናዶውን ሀብታሙ ስዩም እመራለሁ። ይህ ምስልና ድምፅ ቅንብሩን ደግሞ ብርሃን ሀይሉ ትከውንልናለች። አብራችሁን አምሹ። ወደ ቀዳሚ መሰናዶ እንሻገር። ዶክተር ቴዎድሮስ ወልደ መድን ና ዶክተር አሰፋ ዳምጤ በዊስካንሰን ግዛት ሚልዋኪ ከተማ ነዋሪ የሆኑ በእድሜ ብቻ ሳይሆን በትምህርት የካበቱ ትውልድ ኢትዮጵያ ናቸው በግዛቲቱ ውስጥ ከ40 ዓመታት በላይ የኖሩ አንጋፎች በሚልዋኪ ከተማ አስተዳደር እንዲሁም በከፍተኛ ትምህርት ተቋማት ውስጥ በተለያየ ሀላፊነቶች ላይ አገልግለዋል ፖለቲካዊ ና ህዝባዊ ተሳትፎ እንዲያድግ የድርሻቸውን በመወጣት ላይ የሚገኛሉ በተያያዥ ጉዳዮች ላይ በቅርቡ አነጋግረ ናቸዋል ዶክተር ቴዎድሮስ ወልደ ምህድንና ዶክተር አሰፋ ዳምጤ የሚልዋኪ ከተማና ኢትዮጵያን ትስስርን ለመገንዘብ ለሚሻ ሁሉ ሕያው ማስረጃ መሆናቸው የሚነገርላቸው የከተማዋ ነዋሪ ናቸው። በአፍላ ወጣትነት ዘመናቸው የረገጧትን ከተማ ከዓመታት በላይ ኑረውባታል። ዶክተር ቴዎድሮስ የቀደሙት ኢትዮጵያንና የከተማዋ ግንኙነት ትምህርትን መሰረት ያደረግና በአመታት ውስጥም እየተቀየረ እንደመጣ ያውሳሉ ጀምሮ ተማሪዎች አዲስ እዚህም بوزع في <applause> ሁለቱም በለጋ ዕድሜያቸው ወደ ከተማዋ ከመጡ በኋላ በፍጥነት እራሳቸውን በትምህርት በማብቃትና ከሀገሬው ባህል ጋር በማላመድ በከተማዋ አስተዳደር ውስጥ ሳይቀር በከፍተኛ ኃላፊነት አገልግለዋል። ዶክተር ቴዎድሮስ የሚለዋኪ ከተማ አስተዳደር የጥናት ክፍል ውስጥ በኃላፊነት አገልግለዋል። በአሁኑ ጊዜ ደግሞ በከተማ የሚገኝ የቴክኒክ ኮሌጅ ውስጥ መምህር ናቸው። ዶክተር አሰፋ በበኩላቸው የሚለዋኪ ከተማ የመኖሪያ ቤቶች ባለስልጣንን ጨምሮ በተለያዩ የከተማዋ መስሪያ ቤቶች ውስጥ በከፍተኛ ኃላፊነቶች ላይ አገልግለዋል። እዚህ ደረጃ ላይ ለመድረስ ግን መንገዶች አልጋ ባልጋ እንዳልነበሩ ያስታውሳሉ። እንደመጣ ሶሳይቲ ውስጥ ገብተህ እንደ ሀገር ቤት ተመቻችቶህ ለመስራት ከባድ ነው። አንደኛ ጥቁር ነህ፣ በጥቁርነትህ የሚደርስብህ ነገር አለ። ስራ ለማግኘት ራሱ አንድ ከባድ ነው። ስለዚህ ዘ ኦንሊ ዌይ የሚያዋጣ አንተ ትምህርት ቤት ሄደህ በትምህርት ኤክሰል አድርገህ ከእነሱ ጋር ቁጭ ብለህ ተወዳደራዊ ስራ ላይ ስትመደብ ኤቨን እዚያ ውስጥ እንኳን ከገባህ ካልቸራል ባሪየራ ላንተ ላይ ያለው ከእነሱ ጋር አዳፕት አድርገ ቁጭ ብለ ተሰብስበህ አንዳንድ ነገሮችን ለመስራት ግራጁዋሊ ትለምደዋለ እንጂ እንደ መጣህ ማኔጀር አርጉም ማየት ያዩሃል፣ ያጠኑሃል። ብዙ በሁለት በኩል ነው የምትወደ። የውጭ ሀገር መሆነ ይጎዳሃል፣ ጥቁር መሆነ ይጎዳሃል። ያንኑን እየታገልክ ማለፍ አለብህ እና ቀላል አይደለም። ለጠቅላላው ከውጭ ለመጣ ሰው በተለይ ለአፍሪካና ለጥቁር ለሆነ ሰው እዚህም ሀገር ያለው ጥቁር እንደዛ ነው ገባህ? በጥቁርነቱ እና ከባድ ነው። ሁለቱም ትውልደ ኢትዮጵያን ምሁራን በከተማዋና በመላ አሜሪካ የሚደረጉ የፖለቲካና ሲቪክ እንቅስቃሴዎችን በቅርበት ይከታተላሉ፣ ህዝባዊ ተሳትፎዎችንም ያበረታታሉ። በከተማዋ ውስጥ ኢትዮጵያን የሚሰባሰቡበት ቀደምት ማህበር መስራቾች መካከልም ናቸው። ሬስቶራንት ሁለት አለን። ይህ ትልቅ ለውጥ ነው ለኛ። የኦርቶዶክስ ቤተክርስቲያን ተከፍተዋል፣ የፕሮቴስታንትም አለ። እነዚህ እነዚህን አንድ ላይ አድርገን አሁን ለጊዜው ድርጅቱ ፎከስ የሚያደረገው ን ኮሌ የመረዳጃ ማህበር ሰው ህይወቱ ሲያልፍ ገንዘብ ማዋጣት እንሰበሰባለን። አንድ ላይ በአመት ሜቢ ሶስት አራቴ ፒክኒክ እናረጋለን እና አንዳንድ የመረዳጃ ማህበር ነው እንጂ ከዛ አልፎ የፖለቲካ እንቅስቃሴ ወ ማህበሩ ኖን ፖለቲካል ኖን ሪሊጅየስ ነው። አለበዛ በዛ ውስጥ ከገባ ሁልጊዜ መከፋፈል ይመጣል፣ በሃይማኖት፣ በፖለቲካ እና ለዛ ነው ብዙ ዓመት የሚኖረው። ግን ኢንዲቪጅዋሊ ሁላችንም በልዩ ልዩ ከተማ እየሄድን ፖለቲካልን ፓርቲስፔት እናደርጋለን፣ እንከታተላል። ስለ ኢትዮጵያ በአመታት ውስጥ በከተማዋና በመላ አሜሪካ ኢትዮጵያውያንን ተሳትፎ እንዲገመግሙታል። So, I'm trying to Actually, either መሳተፍ አለብህ በሚል አክቹዋሊ ድርጅት አለሁን። ኢትዮጵያን አሜሪካን ኢስት ኮስት ነው እንትኑ ያለው። እነሱ አሁን ብዙ እየሰሩ ነው። ብዙ ኢትዮጵያኖችን ሪክሩት አድርገው እንዳለው ደግሞ አዲሱ ትውልድ አሁን እነሱም ኢንቮልቭ ሆነው፣ ጀኔሬሽናል ጋፕ አለ በእኛ ጊዜ መጣ ነው እንዳልኩ ብዙ ካልቸራል ባሪየር አለ። ቶሎ ገብተ ከነሱ ጋር ለመስራት ምናምን ከባድ ነው። እዚህ የተማረው የሰራው ያወቀው ግን አሁን ትንሽ ኮንሸስ ሆኖ በድርጅት ፎርም አድርገው አሁን ብዙ ብክሉት እያደረጉ ኢቨን በኦልደርማን በኮንግረስማን ራን እንዲያደርጉ ፑሽ እያደረጉ እየተቀየረ ነው። እንዲህ እንደ ሰሞኑ የዩናይትድ ስቴትስ ውስጥ ፖለቲካዊ ሁነቶች ሲደሩ ለአመታት የኖሩበትን ሀገር መጪ ዘመን የሚወስኑ እንቅስቃሴዎችን ከመሳተፍ አልፈው የተወለዱባት ሀገር ልትቀስመው የምችለውን ልምድም ማሰባቸው አልቀረም። መብትና ድምፅ የሚከበርበት ሀገር ነው። ዲሞክራትና ሪፐብሊካን አብረው ለመስራት ለብዙ አመት አብረው ሰሩ ነበር። ነገር የተለወጠ ትንሽ አሁን አስቸጋሪ ይሆናል። ዴሞክራቶች አሉ የተለያየ ፓርቲ ሰው ኮሮ መተባበር የሚችሉበት እና ይሄኛው ኢትዮጵያም አፍሪካ መጠቅላለው ሌሎችም አገሮች ጥሩ ምሳሌ ሊሆን ይችላል። የተወለዱባትን ሀገር ታሪክ መለስ ብለው የሚቃኙት ዶክተር አሰፋ በበኩላቸው ኢትዮጵያ እንዲሁም በኢትዮጵያ ዲያስፖራ ዘንድ ሰፍኖ ማየት የሚፈልጉትን የዘመናዊ ሳበይ ማሳያ ያስረዳሉ። አሁን ሁሉ ጋር ያለው የኢትዮጵያ ህብረተሰብ በለው በተለይ ዲያስፖራ ውስጥ ያለው ትልቁ ችግር ያ ነው። እዚህ ሀገር አርባ ዓመት ሰላሳ ዓመት ኖረን ይሄ ሀገር ይሄ ሲስተም እንዴት እንደሚሰራ እያየ ሪፐብሊካንና ዲሞክራት ኮንግረስ ውስጥ ተጨቃጭቀው ተሳድበው ከዛ በኋላ ደግሞ ቁጭ ብለው ልዩነታቸውን አስወግደው ምሳ እየበሉ የአንድ ናሽናሊቲ ኔሽን ጥያቄ እስከሆነ ድረስ አንዱ ሆነው ይሰራሉ። ኢትዮጵያኖች ግን ሞሮለስ እርግማኔም ብለው ምንም ብለው አልተማርንም፣ አንማርም። ሜሶና ያፓ ተጋደለ ብዙ ሺ ወጣቶች አለቁ። አሁን ዞር ብለን ስናው ኢሹ ግን እዛ ያደርስ አልነበረም። ያ ደግሞ አልፎ መጥቶ ከደርግ በኋላ ቲፔሌፍ መጣ። ሴም ሲቹዌሽን አልተቀየረም። ሁልጊዜ ልዩነቶች መጡ። ሪዞልቭ ማድረግ የምንፈልገው በመሳሪያ ነው እንጂ ቁጭ ብለው ተዋታ አይደለም። አሁን ኢትዮጵያ ውስጥ ያለው ሁኔታ ሴም ነው ሪፍሌክት የሚያደርገው ፋኖ በለው፣ ቲፔሌፍ በለው፣ አብይ በለው በመሳሪያ ነው እና ያም ባህል እስካልቀየርን ድረስ ኢትዮጵያ ካለችበት ሁኔታ ለመውጣት ብዙ አመት ይፈጅብናል። ያ ባህል መቀየር አለበት። ያን ደግሞ የሚቀይረው ዳያስፖራው እዚህ አለው እያየ ካልተማረ ከባድ ችግር ውስጥ ነው ያለ ነው። ሁለቱም አንጋፋ የሜልዋኪ ከተማ ነዋሪ ትውልድ ኢትዮጵያውያን ወጣት ትውልድ ኢትዮጵያውያን ለትምህርት ልቀት የሚያደርጉትን ጥረት እንዲቀጥሉ በሰለጠነ አስተዳደርና ስልጣን ስርዓት ውስጥ ያላቸውን ተሳትፎ ማሳደጋቸው መጠነ ሰፊ ጠቀሜታም እንደሚኖረው በአጭር ቆይታችን አጽንዖት ሰጥተዋል። ለአሜሪካ ድምፅ ሀብታሙ ስዩም፣ ሚልዋኪ፣ ዊስኮንሰን። የወጣት አፍሪካውያን መሪዎች ተነሳሽነት በእንግሊዘኛው በእንግሊዝኛው መጻር ያሌ አስረኛ ዓመቱን ዘንድሮ ላይ ደፍኗል። በዚህ መርሃ ግብር ላይ ተሳታፊ ከሆኑ ኢትዮጵያን ጋር ያደረግነው አጭሩ አጭር ውይይት በመቀጠል ይቀርባል። እሺ አመሰግናለሁ። አቤል አዳነ ባላለው የምሰራው በአሁን ላይ በኢትዮጵያ ሰብአዊ የጋምቤላ ጽህፈት ቤት አስተባባሪኜ እየሰሩ አገኛለሁ። የመጣውበት ትራክ ሲቪክ ኢንጌጅመንት ትራክ የሚባል ሲሆን የነበርኩበት ተቋም ደግሞ በጆርጂያ ስቴት ውስጥ አቴንስ ጆርጂያ በሚባል ከተማ ውስጥ ያለ ዩኒቨርሲቲ ኦፍ ጆርጂያ የሚባል ፐብሊክ ዩኒቨርሲቲ አለ። ሶ ዛሬ ወደ ስድስት ሳምንት አካባቢ የሚሆን በሲቪክ ኢንጌጅመንት ላይ የተለያዩ ስልጠናዎችን ሳይት ቤቶችን ስናደርግ ቆይተናል ማለት ነው። ስሜ ዶክተር ራምዚ ሱፍ ይባላል። የመጣሁት ከአዲስ አበባ ከቅዱስ ጳውሎስ ሆስፒታል ሚሊኒየም ሜዲካል ኮሌጅ ነው። የስራ ድርሻዬ ደግሞ በዩሮሎጂ ሰርጀሪ ረዳት ፕሮፌሰር ነኝ። ዩሮሎጂ ሰርጀሪ በኩላሊት በፊኛና በፕሮስቴት ሰርጀሪ ላይ ያተኮረ የቀዶ ጥገና ክፍል ነው። እና እኔ የቆየሁት ቆይታ የነበረው በዩኒቨርሲቲ ኦፍ ሚነሶታ ነበረ። በትራኬ ደግሞ በፐብሊክ ማኔጅመንት ትራክ ነበረ። ስድስት ሳምንት ጥሩ የሆነ የሆነ ቆይታ በሚኒሶታ አሳልፍ ያለሁ ህሊና ሀሳብ ባላለሁ ጠቅላላ ሐኪም ነኝ። የምሰራው አለርት ኮምፕሬንሲቭ ስፔሻላይዝድ ሆስፒታል ነው። አሁን በጽንስና ማህጸን ክፍል ውስጥ ነው የምሰራው። እዚህ የመጣሁት በሊደርሽፕ ን ሲቪክ ኤንጌጅመንት ነው። የነበርኩት ደግሞ ሉዊዚያና ስቴት ዩኒቨርሲቲ ነው። ፓስካ ሽመልስ እባላለሁ ሐኪም ነኝ። በሊደርሽፕ ን ቢዝነስ ዩኒቨርሲቲ ኦፍ ኔቫዳ ሪኖ ነው የመጣሁትኝ። ህክምና ላይ እየሰራሁ አይደለም። ከዲጂታል ሄልዝ ላይ ወይም ኦንላይን ላይ ያለ ከህክምና ጋር የተያዘ ቢዝነስ አለኝ። ከዛ በተጨማሪም ደግሞ እንጀራ ስራ ውስጥ ቢዝነስ አለኝ። ስለዛ በዛ መሰረት ነው የመጣሁት። ሶፎንያስ እባላለሁ። ሻሸመኔ ከሚባል ከተማ ነው የመጣሁት። አሁን ላይ የምሰራው አዲስ አበባ ውስጥ ሚዚየም ፎ ዩናይትድ ኔሽን ለሚባል ኢንተርናሽናል ኤንጂኦ የካንትሪ ኪሬተር ሆኜ ነው የምሰራው። ጎን ለጎን ደግሞ በወጣቶች ዙሪያ ትሬኒንግ እና ቴክኖሎጂ ዲቨሎፕመንት ላይ እሰራለሁ። አሁን እዚህ ቨርጂኒያ ውስጥ ዩኒቨርሲቲ ኦፍ ቨርጂኒያ ነው የተወሰነ ጊዜ የቆየሁት። ሲቪክ ኢንጌጅመንት በሚባለው ትራክ ውስጥ ነው ያሳለፍኩት። ሀሳባቸውን ለማጋራት የተስማሙት ወጣቶች ለስድስት ሳምንታት ዩናይትድ ስቴትስ ውስጥ በሚገኙ የትምህርት ተቋማት የቀለም ትምህርትና የአመራር ስልጠናዎችን ወስደዋል። ስለነበራቸው ቆይታ ጠቅለል ያለ ሀሳባቸውን አስቀድሞ ያጋሩናል። በጣም ቆንጆ ቆይታ ነው ያሳለፍነው። ምናልባት የአብዛኞቻችን ቆይታ ተመሳሳይ ሊሆንበት የሚችልበት ነገሮች አሉ። አብዛኛዎቹ አካዳሚክ ሴሽኖች አሉት ጥሩ የሆኑ በ ትልልቅ ዩኒቨርሲቲዎች ውስጥ የተለያዩ አካዳሚክ የሊደርሽፕ ኮንሰፕቶችን ወይም ደግሞ ለወጣቶች በጣም ይጠቅማሉ ተብለው የሚታሰቡ ኮርሶችን ወስደናል። እነዚህ ኮርሶች በጣም ጠቃሚ ናቸው። ዋናው አላማቸው የግል የሊደርሽፕ ብቃታችን የማሳደግ ቢሆንም ከዛም አልፎ አካዳሚ ካል እንዲሁም ደግሞ በምንሰራቸው መስሪያ ቤቶች ውስጥ ወይም ደግሞ በምናደርጋቸው የተለያዩ አክቲቪቲዎች ውስጥ ስኪል የመስጠት አቅማቸው ከፍተኛ ነበር። ብቻ ነበርኩኝ ከኢትዮጵያ የነበርኩት ያለውበት ቦታ፣ ግን ሌሎች የነበሩት ከሌላ አፍሪካ ሀገሮች የመጡ ሰዎች በጣም የሚገርም ጭንቅላት ያላቸው፣ የሚሰሩት ነገር በጣም ይገራርማል። ብዙ ሀሳብ ነው የወሰድኩበት እና ዝም ብለን ተቀምጠን ከሚመጡት ሰዎች ብቻ አይደለም ስንማር የነበረው፣ እርስ በርስ በጣም እየተማማርን ነበረ። ከሰዓት ላይ ማታም አብረን ነበር ሆቴል ነበር ነው እና አብረን ቁጭ ብለን በጣም ብዙ የምንረዳዳበት ነገሮች ነበሩ። ስለዛ ለኔ በጣም ከምንም በላይ የጠቀመኝ ነገር ነገ ከነገ ወዲያ ስራዬን ላስፋፋ ብል ወደ ተለያዩ አፍሪካ ሀገሮች በተለይ ዲጂታል ላይ የምሰራው ነገር ዌብሳይት ስለሆነ ሁሉም ቦታ መሄድ ይችላልና በጣም ብዙ ኮኔክሽን የፈጠርኩበት እኔ ሊደርሺፕ ሲቪክ ኢንጌጅመንት ላይ ነበር የነበርኩት። ምንድን ነው ትልቁ የተማርኩት ነገር ለማህበረሰብ የሚሰራ ነገር ላይ እንዴት ነው ከማህበረሰቡ መጀመር ያለብን የሚለውን ነው። ዩዥዋሊ የሆነ ፕሮጀክት ስንጀምር ሄደን እኛ ራሳችን ቀርጸ ነው ከዛ በኋላ እነሱ ላይ ሄደን አፕላይ ማድረግ ነው የምናውቀው። ይሄ ምን ያህል ዲስኮኔክቲንግ እንደሆነ ግን ከማህበረሰቡ ጀምረን ከዛ ከነሱ ጥያቄ ወስደን ፕሮጀክት ብንቀርጽ እና ከዛ ብንመለስ ስለሚያውቁንም ምን ያህል ኢንቮልቭድ ሊሆኑ እንደሚችሉ ኮሚኒቲ ቢልዲንግ ላይ እንዴት ከኮሚኒቲው መጀመር እንዳለብን ነው ትልቁ የወሰድኩት ነገር። ሌላ ደግሞ ስለ ላይክ አሁን እኔ ምን አይነት ሊደር ነው መሆን ያለብኝ ወይም ለእኔ ምን አይነት ሊደርሺፕ ፊቲንግ ነው የሚለውን አይችበታለሁ አለው። እኔ በበኩሌ እዚህ ኤክስፔሪንሱ ላይ ያየሁት አንድ ነገር ግልጥ ብሎ ነው ሊያሳዩን የፈለጉት ላይክ የሚሰራውን ብቻ ሳይሆን ማይሰራውንም። ይሄ እኛ ጋም እየሰራ አይደለም የሚል አይነት ኤክስፒሪየንስም ያለው እይታ ነው። እና አሜሪካ ላይክ እንደሚታሰበው ሁሉም ነገር ፐርፌክት እየሰራ እንዳልሆነ እነሱም ቻሌንጅ እንዳላቸው፣ ያንን ቻሌንጅ እንዴት ኦቨርካም ለማድረግ የሚያሳይ እይታ ነው እና ላይክ ሞር ኦፍ በስድስት ሳምንት ያው ሁሉ ነገር ተቀይሮ አገርም አይቀየርም እኛም ኮምፕሊት ያንቀየርም፣ ግን የእይታ ሺፍት ኦፍ ማይንድ ሴት ያየና የይታ ፐርስፔክቲቭ አስተያየት ሁኔታ ነው የተረዳሁበት። አሜሪካ ውስጥ ያሉ ኮሚኒቲ ሰርቪስ ምን ይመስላል የሚሉትን ነገሮች ወደ ተለያዩ ቦታዎች ላይ በመሄድ ያየንበት አጋጣሚና ድሎች ተፈጥረውልናል። በአብዛኛው የሚሰሩት ስራዎች ህዝቡን ሊጠቅም የሚችሉ ፒፕል ኢንትረስትን ቅድሚያ ያደረጉ አሰራሮች አሉ። በዚህ በአሜሪካ ሀገር ይህን ነገር የመማር የማወቅ ከተለያዩ ኮሚኒቲ ሰርቪስ ንጌጅ ካደረጉ ከሎካል ሊደሮችም ጋር ሆነ ከዛም ከፍ ያሉ ሊደሮች ጋር የመገናኘት የእነሱን ኤክስፒሪያንስ የእነሱን ልምድ የእነሱን እውቀት የተጋራንበት ሁኔታዎች አሉ። እየተከታተላችሁ ያላችሁት ከዘንድሮው የማንዴላ ዋሽንግተን የጉድኝት ጉባኤ ተሳታፊ ኢትዮጵያን ወጣቶች ጋር የምናደርገውን አጭር ውይይት ነው። ወጣቶቹ በሀገራቸው ውስጥ ከሚታዩ ተግዳሮቶች አንጻር የቀሰሙትን እውቀትና ልምድ በምን መልኩ ለተሻለ ውጤት ሊያውሉት እንዳሰቡ ደግሞ በመቀጠል ይነግሩናል። ያው ብዙ ተግዳሮቶች አሉ በሀገራችን። ለምሳሌ እኔ ቅድም እንደተገለጽኩት በሰብአዊ መብት ስራ ላይ የተሰማረው ባለሙያ ነኝ። ይህንን የሰብአዊ መብት ስራዎች በምንሰራበት ጊዜ የሚያጋጥሙ የተለያዩ ተግዳሮቶች አሉ። በተለይ ሀገራችን ማወቅ ካለበት በተለያዩ ቦታዎች ላይ ከሚከሰቱ ግጭቶች የተነሳ ያሉት የሰብአዊ መብት ስራዎች ብዙ ተግዳሮቶችና ቻለንጆች አለበት። ነገር ግን አንድ የወሰድኩት ትምህርት ምንድነው፣ እዚህ በአሜሪካ ውስጥ ያለው የሲቪል ራይትስ ሙቭመንት አሁን ያለበት ደረጃ የደረሰው ያለምንም ተግዳሮት አይደለም። ብዙ ተግዳሮቶችን አሳልፈዋል። እነዚህን ተግዳሮቶች ኦቨርካም ያደርጉበትን መንገዶች ስማር ቆይቻለሁ። በተመሳሳይ ሁኔታም ሀገራችን ውስጥ ያሉን ተግዳሮቶች ምንም እንኳን ቢኖሩም በተለያየ መልክ፣ በተለያየ ሳይድ ያሉ ተግዳሮቶች ቢኖሩም እስቲል እነዛን ተግዳሮቶች ተቋቁመን ስራዬን ልቀጥልባቸው የምችልባቸውን ሁኔታዎች የተማርኩበት ኦፖርቹኒቲዎች ነበሩ ሁሉንም ፕሮብሌሙ በተለያየ ዩኒክ ሶሉሽን ለመፍታት የሚያስችሉ ኪ ፖይንቶችን ትንብያለሁ። ሌላ አንድ ፕሮጀክት አለኝ። ፕሮጀክቱን ደግሞ ለማሳካት ኢንቫይት ያደረኳቸው ፕሮፌሰሮች አሉ። ሆፕፉሊ ዊሊንግ ከሆነ ይመጣሉ። ምንድን ነው አላማው በካንሰር ስፔሻሊ በፕሮስቴት በፕሮስቴት በፊኛ ብላደር ካንሰር እና አድቫንስድ የሆኑ አንዳንድ የሰርጀሪ ችግሮች አሉ፣ እኛ ፌስ የምናደርጋቸው ዴይ ቱ ዴይ እና እነሱን ከምንሰራው በጣም ትንሽ ሊሚትድ ከሆነ ካፓሲቲ ከፍ እንዲል ኢንቫይት አድርጌያቸዋለሁ። እና ቪዚተር ፌሎውሺፕ ፕሮግራም፣ ፕሮፌሰር ፌሎውሺፕ ፕሮግራም የሚል ኮንሴፕት ነው። ስለዚህ መጥተው ኢትዮጵያ ኬዞችን አዘጋጅተን አንድ ላይ እየሰራን እኛ ካፓሲቲያችንን ቢውልድ አድርገን ከዛ በኋላ ቴክ ኦቨር የማድረግ ስራን ኢንተረስትድ የሆኑ ፕሮፌሰሮች አሉ። ስለዚህ አገርንም በሆነ መንገድ ለማሳደግ የሚጠቅም ነገር ነው እና ሆፕፉሊ ይሄ ፕሮግራም ተሳክቶ ከመጣ በጣም ብዙ ህይወታቸውን መታደግ እንችላለን። ተማርኩት አብሮ መስራትን ነው ማለት። እኔ እማውቃቸው ነገሮች አሉ። ለምሳሌ ከሱ መማረው ብዙ ነገር አለ ከሱ መማረው ብዙ ነገር አለ እና አብረን የምንሰራ ከሆነ የሆነ እኔ ማቀው ፓርት ሊሚትድ ነው። የሆነ ሰዓት ላይ የኔ ኖሌጅ ይቆማል ማለት የሆነ ሰው ካልተጨመረበት እስከ የሆነ ድረስ ብቻ ደርሼ ነው የምቆመው። ግን አብረን የምንሰራ ከሆነ የሆነ ትልቅ ቦታ እንደርሳለን። ከአፍሪካ አብረውን ከነበሩ ፌሎች ጋርም ኢቨን ኢትዮጵያ ውስጥ ምን ያህል አብረን መስራት እንዳለብን ነው በቃ የተማርኩ። ተግዳሮት አጋጥሞኝ የነበረው በዋነኛነት ስድስቱን ሳምንት ላይ ስትሰራ የነበረው እንጀራ ላይ ነው። ና ማሳደግ አለብኝ ራሴን ብዬ አስባለሁኝ። በጣም አሁን እየሰርቪ እያደረግ ናቸው ያለ ነው ማህበረሰብ በጣም ወዶታል የምንሰራውን ነገር እና እንዴት ነው ተጨማሪ ሰዎች ጋር መድረስ የምንችለው? አሁን ወደ በምትዎች የሚደርሱ ሰዎች ነው በየቀኑ ምንት የምናደረገው የምናገለግለው፣ እና እንዴት ነው ወደ ሺዎች የምንደርሰው፣ ወደ ሚሊዮኖች የምንደርሰው የሚለውን ነገር እና ትልቅ ፕሮጀክት ላይ ነው እየሰራሁኝ ያለሁት እኔ እዛ ካገኘኋቸው ሰዎች ጋር። በቅርቡ እንግዲህ ከእግዚአብሔር ጋራ ይሳካል ብዬ አስባለሁኝ ያላየዋቸውን አስተሳሰቦች እንዳያደርጎኛል እነሱ የደረሱበትን ከምግብ ጋር የተያያዘ በመመልኩ ነው የሚሰሩት የሚለውን ነገር እንዳያደርጎኛል። እና እሱ ፓርት ላይ ነው በጣም የተጠቀምኩት። አብዛኞቻችን ፕሮፖዛሎችን አዘጋጅተናል። ስንመለስ ኢምፕሊመንት ማድረግ የምንፈልጋቸው ሀሳቦች ማለት ነው። በዚህ ፎከስ ፕሮጀክት ላይ ብዙዎቻችን የምናየውን ፕሮብሌም ወይም ደግሞ ተግዳሮት ብለን ያሰብነውን እኛ ደግሞ ምን ማድረግ እንችላለን፣ እንዴት ሶልቭ ልናደርገው እንችላለን ብለን ያሰብነውን ሀሳቦች ለማስቀመጥ ችለናል። ለዚህ በጣም መሰረታዊ ነገር የስኪል ጉዳይ ነው አንደርስታንዲንግ ጉዳይ የኦርጋናይዜሽን አለም ይሁን የግለሰብ የመሪነት ብቃት ነው እኛ ከወሰድነው የሊደርሽፕ ኮርስ አንዱ ስትሬንግዝ ቤዝድ ሊደርሽፕ ይባላል ይሄኛው የእኛን ጠንካራ አቅም በማወቅ እሱ ላይ በመስራት ለፕሮብሌሙ ሶልቭ ለማድረግ ራሳችንን የምናበቃበት አካሄድ ነው። ስለዚህ በፎከስ ፕሮጀክታችን አንዱ ሀገራችን ውስጥ ያለውን ተግዳሮት ለመፍታት የምንችልበትን እስኪል አግኝተናል ብዬ አስባለሁ። ሀሳባችሁን ላጋሩን ሁሉ በእጅግ ና መሰግናል። ውይይታችንን ከማጠናቀቃችን በፊት እንግዶቻችን በወጣት አፍሪካውያን መሪዎች የትስስር መርሃ ግብር ውስጥ ያሳለፉት ጊዜ የፈጠረባቸውን ስሜት በአንዳንድ ቃል ይገልጹልናል። ትልቅ እድል መልካም አማራጭ ነበር። ብዝሃነትን ያማከለ ነበረ። በጣም አይን ከፋች የሆነ እድል ነበር። በጣም ጥሩ ጊዜ ነበር። ለእኔ አስተማሪና አነቃቂ ነበር። ጋቢና ቪዮ ይቀጥላል። በመቀጠል ደግሞ ኤደን ገርመው በ ኦሮሚያ አካባቢ የራሷን ቤተ መጽሐፍት በመክፈት ታዳጊ ህጻናትና ህጻናትን በመጥቀም ላይ ያለች ወጣትን ታስታውቀናለች። መምህርትና ጋዜጠኛ ኤልሳቤጥ ድንቁ ቤተሰቦቿ ተወልደው ባደጉባት በምዕራብ ኢትዮጵያ ወንጭ ወረዳ በጨቦ መንደር ውስጥ የአባቷ ንብረት በሆነ ስፍራ ላይ ለአካባቢው ህጻናት ከመጽሐፍት ጋር እንዲተዋወቁ ማድረግ እችላለች። አዲስ አበባ በብዛት ስታይ ህጻናት ልጆች ጎዳና ተዳዳሪ ሆነው ታያለሽ። ተማሪ የነበሩ ልጆች ሰው ቤት ሰራተኛ ሆነው ወይ አንቺ ሰራተኛ ፈልገሽ ደላላ ጋ ስትሄጂ ተማሪዎችን ታያለሽ፣ ህፃናትን ታያለሽ። እና ያ ነገር ሁሌ ልቤን ይነካኛል። አያለው ዘመዶች አሉኝ፣ ገጠር ውስጥ ዘመዶች አሉኝ። የሆነ ቦታ ላይ ትምህርታቸው ይገታል። ከትምህርት ይልቅ ወደ ስራ ታያለሽ እና ሁሌ ያ ነገር በጣም ነው ማዝ ነው። ለሀገር ሲሄድ የሆነ ቦታ ሄጅ ያንን ሳይ አዲስ አበባ ውስጥ ያለውን ሁኔታ ሳይ በጣም ነው ማዝ ነው እና ሁሌ መቼ ነው ትምህርታቸው የሚቀጥለው? የእኛ አባቶች ገጠር ነው ያደጉት፣ ተምረው ዩኒቨርሲቲ ደረጃ ድረስ ደርሰው ትልቅ ስራ ሰርተው ለሀገር ያገለገሉ ሰዎች ናቸው። እነሱ ከወጡበት ሀገር ያ ነገር ያ ልምድ ቀርቶ እነዚህ ልጆች አሁን ትምህርታቸው ተቋርጦ በየሀገሩ በማያውቁት ሀገር፣ በባዕድ ሀገር፣ በባዕድ ቤት እየተንከራተቱ ያሉ ልጆችን ምንድነው ማድረግ የምንችለው? እኔ አሁን በጣም ሰፊ ነው ኢትዮጵያ ሰፊ ነው፣ ግን አትሊስት እኔ በሙያዬ መምህርት ነኝ አውቃለሁ ማንበብ ምን ያህል ጥቅም ለልጆች እንዳለው ትምህርት ምን ያህል ጥቅም እንዳለው አውቃለሁ ግን ያለውን ከፍተኛ ችግር አጠቃልዬ መቅረፍ ባልችል እዛው እናታቸው የትምህርትን ጥቅም አውቃ ልጆቿን ወደ ትምህርት ቤት መላክን የምትቀጥልበት መንገድ ምንድን ነው? ማድረግ የምችለው በቃ ሁሌ ያ ነገር ነበር ውስጥ ያለው። ኤልሳቤጥ በዚች አነስተኛ የገጠር መንደር ውስጥ ቤተ መጽሐፍትን ለመክፈት ስታልም ህፃናቱን ለመማረክና ለማበረታታት ከሻይ ቡና ይልቅ የልጆች መጫወቻ መገንባትን ነበር የመረጠችው። ላምን ችግር መጣ መሰለሽ፣ እነዚህ ልጆች መጽሐፍ ምን እንደሆነ አያውቁም። እውነት ለመናገር በጣም ሪሞት የሆነ ቦታ ስለሆነ ትምህርት ቤቶችን ያው ዋናውን የትምህርት ሁኔታ ከመስጠት ውጭ ይሄ ቤተ መጽሐፍት የሚለው ነገር ብዙ አይታወቅም። ልጆች ከትምህርት ቤት ሮጠው ቤተ መጽሐፍት ሳይሆን ወደ ስራ ነው ከዛ። ስለዚህ እነዚህ ልጆች መጽሐፍ መጥተው እንዲያነቡልን ምን እናርግ ተባለ እና በቃ ሻይ እናዘጋጅላቸው። ለእናቶቹም እንደዚህ አንዳንድ ነገሮች እያደረግን ልጆቻቸውን ይዘው እንዲመጡ እናርግ ተባለ። እኔ ደግሞ በእውነት እኔ ምንድን ነው አላማዬ መጽሐፍ ብሎ እንዲመጡ ነው የፈለግኩት። በቃ ከዛ በኋላ በፍጹም በምግብማ አናታለላቸውም። ይህን አልቀበልም ሌላ ነገር መፈለግ አለብን ብዬ ሳስብ፣ ምንድን ነው መጫወቻ ቦታ የሚባል ነገር የለም እዛ ቦታ ዥዋዥዌ አይተው አያቁም። እነዛ ልጆች ሸርተቴ አይተዋያቁም አያቁም። በአይኔን ያየሁት እንዴት ሁኔታውን ያ ነገር ስናረገው ያየውትን ነገር ነው አሁን የምገልጸው። እና ብቻ እነዛ ልጆች የሚጫወቱባቸውን ነገሮች አያውቁም፣ አይተው አያውቁም። ምክንያቱም ከዛ ቦታ ተነስተው ሄደው አያውቁም። ምናልባት አንዳንዶቹ ወይ አዲስ አበባ ወይ ከተማ ላይ ሄደው አይተው ሊሆን ይችላል። እኔ ግን የገጠሙ እንደዛ አይነት ልጆች አልነበሩም። እና ከዛ መጫወቻ እናርግ ተባለ። ቤተ መጽሐፍቱን ለመክፈት የወላጆቿና የቤተሰቦቿ ሚና ከፍተኛ መሆኑን ገልጻ በተለያዩ ሁኔታዎች ድጋፍ እንዲያደርጉላት ህልሟን ያጋራቻቸው ሰዎች በትውልዱ ላይ ተስፋ መቅረጣቸው ማስተዋሏ እንዳሳሰባትም ገልጻለች። በእውነት ለመናገር መምህርት ነኝ፣ የልጆች እናት ነኝ። ኢትዮጵያ ነው የምኖረው። እንኳን የመጫወቻ የምገዛበት ምንም ብር የለኝም። ምንድን ነው ያሰብኩት ሰዎችን ማሳተፍ ፈለኩ። ከቤተሰቦቼ ውጭ ያሉ ሰዎች እነሱም እንዲሳተፉና ባለቤት ነን ብለው በቃ እንዲያግዙኝ ስራዬን እንዲያደንቁልኝ በቃ ፈለኩ እና አንዳንድ ሰዎችን ሳናግር ማንም አልገባው በእውነት ምንድን በብዛት ያሉኝ ነገር አሁን ያምን አሁን ልጅ እባክሽ አሁን ላይብረሪ መጥቶ ያነባል ብለች ነው በቃ ውስጤን ወደ ታች ዝቅ የሚያደረግ ነገር ነው ነገሩ። በወንጭ ወረዳ በጨቦ መምደሬት የተከፈተው አነስተኛው ቤተ መጽሐፍት ቅዳሜና ሁድ ከገበያና ከቤተ ክርስቲያን መልስ ወላጆች ልጆቻቸውን ወደ ቤተ መጽሐፍቱ እንዲልኩ በመቀስቀስና በማበረታታት እንዲሁም ማህበረሰቡን የቤተ መጽሐፍቱ ጠባቂና ባለቤት በማድረግ ብዙ ልጆች ከመጽሐፍትና ከጨዋታ ጋር እንዲተዋወቁ ማድረግ መቻሉን ኤልሳቤጥ ትገልጻለች። አርሶ አደር ሰለሞን ደስታ የአካባቢው ነዋሪና የቤተ መጽሐፍቱ ቁልፊያጅ ናቸው። የልጆቹን የማንበብ ክህሎት ከፍ እያለ በመሄዱ ሕጻናቱና የአካባቢው መምህራን ደስተኛ ናቸው ይላሉ። አስተማሪም ሌላ ነው። ተማሪ አለች። ልጆቹን ማራሉ። ጫወታሉ። እንደዛ ነው የሚጫወቱት። ደስ ይላሉ። የሚጫወቱት ጫወታም አሉ የሚያምሩት ሰዓት አለ። እንደዛ ነው ልጆች እዛ ግብ የምኖሩት በጣም ትምህርት ቤት ሄዱ። በጣም ማኑሮች ደስ የሚሉትን በጣም ደስ ይላሉ። እዛ ትምህርት ቤት፣ ሌላ ትምህርት ቤት ሄዱ። ማምራቻችን በጣም እዛ ትምህርት ቤት ሄዱ። በጣም ደስ ነው የሚሉት ማምሮቹ። ጋዜጠኛና መምህርት ኤልሳቤት ድንቁ ከቤተ መጽሀፍቱ ግንባታ በተጨማሪም ሰማያዊ ሻንጠላ የተሰኘች የልጆች መጽሐፍ ደራሲም ናት። መነሻዬ ምንድን ነው መሰለች? በእውነት እናቴ በጣም ዣንጥላ ትወዳለች። ዣንጥላና ዣንጥላዋን የሚነካባት ሰው አትወድም፣ እና ሁልጊዜ ትመጣና፣ ውይ ዣንጥላዬ፣ ንፋሱ ገነጣጠለብኝ፣ አቤ ዣንጥላዬ በስብሳለች። እንዲህ ነው እናቶች የሚሉ፣ ዣንጥላዬ በሰበሰ፣ ዣንጥላዬ የተገነጠለ ከፀሐይ ጋር ሁልጊዜ እና እነዚህ ሶስት ዣንጥላዎች ሰማያዊ ዣንጥላ፣ ቢጫ ዣንጥላና ወይንጠጅ ዣንጥላ ናቸው እና ከተፈጥሮ ጋር የሚያደርጉትን እንደው ስታግባባቸው መሀል ገብታ ስታስታርቅ አይነት ታሪክ ያለው ነው እና ጋዜጠኛና መምህር ቴልሳባይ ድንቁ እናመሰግናለን። ሙሉ ቅጂው በዌብሳይታችን ላይ ይቀመጣል። አብራችን ስላመሻችሁ እናመሰግናለን። መልካም ምሽት ይሁንላችሁ።